የጀርመን የልማት ትብብር በምህፃረ ቃሉ ጂይዘድ የስልጠና እና የምክክር ጉባኤ አዘጋጅቶ ከሀገሪቱ ዩኒቨርሲቲዎች የተወጣጡ መምህራን እና ምሁራን ጋር መድረኩ በመካሄድ ላይ ይገኛል። ከጀርመኑ ድርጅት ቋሚ የትምህርት ስልጠና ፕሮግራም ኃላፊዋ ኒኮላ ዴሜ ስለ ይዘቱ የሚገልጹት This is uh, the Ethiopian Higher Education Quality Enhancement Network. <laughs> ዓላማው የመርሃ ግብር ተግባርን በመዘርጋት የሚካሄድ የሙያ ዘርፍ ነው። የመርሃ ግብር ተግባር ሲባል እንዴት ከጥናታዊ ጽሑፍ ወደታች ወርዶ በስራ ይተረጎማል? በማለት ጥያቄ አቅርቤላቸው የፕሮግራሙ ኃላፊዋ ኒኮላ ደሜ አስረድተዋል። ይህ እንግዲህ ለየት ያለ አዲስ አስተሳሰብ ነው። ጥራትን በሚመለከት ከውጪ መምጣት ያለበት አይደለም። በስራ ላይ ከተሰማሩት የሚመጣ ነው መሆን ያለበት። ከመምህራን፣ ከምሁራን፣ ከአስተማሪዎች ጋር በመወያየት በተሞክሮች ላይ ሀሳብ መቃየር ነው። ግንዛቤን በማስጨበጥ ነው እንግዲህ የሚካሄደው። ከስራ ባልደረቦች ጋራ በሚቀርቡት ጽሑፎች ላይ በሚያተኩር ይሆናል ማለት ነው። ከዚህ መነሻነት ነው የትምህርት ጥራትን ማሳደግ የሚቻለው አንደኛው ከአንዱ ጋራ የሚወያይበት ስለሆነ የተዘረጋው መርህ እንግዲህ በእነዚህ ጉዳዮች ላይ የሚያውጠነጥን ነው የሚሆነው። because we can learn from each other. የቀድሞ የትምህርት ሚኒስትር የነበሩት አምባሳደር ገነት ዘውዴ በተለይ በሴቶች የትምህርት እድል በይበልጥ ይታሰብበት በማለት ለድምተኞቹ ገለጻ ካደረጉት ላይ ሲያብራሩ ብዙ ጊዜ ጥራት ሲባል ትምህርት ቤት ውስጥ በሚሰጥ ትምህርት ወይንም አንድ ሰው ማንበብ እንጽፋል መጻፍ ይችላል ምን ይችላል ወይንም ደግሞ ወደ ሀያር ኤጁኬሽን ስንሄድ አንድ ሰው ሪሰርች ይሰራል ወይም ተቀጥሮ ይሰራል ከሚለው ነው። ትምህርት ጥራት ግን ኢኩዊቲንም ያካትታል ዲቨርሲቲንም ያካትታል። አንድ ሰው የሚኖርበት የሚኖርበት ህብረተሰብ ውስጥ ያለውን ሁኔታ የዲቨርሲቲውን የሴቶችን ሁኔታ ተከንዝቦ ካልወጣ ይሄ በዓለም ላይ እንዲፈጠር የምንፈልገው በኢትዮጵያ እንዲፈጠር የምንፈልገው የኢትዮጵያ ህብረተሰብ ትራንስፎርም እንዲያደርግ የምንፈልገው ነገር ዋጋ የለውም ማለት ነው። ትምህርት ደግሞ አዳዲስ አስተሳሰቦችን የሚያመነጭ ሰዎችን የሚያበቃ በአካደሚክ ብቻ ሳይሆን በአቲቲዩድ በስኪል የሚያበቃ ነው። ስለዚህ የትምህርት ጥራት ስናዋራ ስለ ኢኩቲ ማውራት አለብን፣ ስለ እኩልነት፣ ስለ ፍትሐዊነት። በህብረተሰቡ ውስጥ ተዘንግተው የነበሩ ወይም ማርጂናላይዝድ የሆኑ ህብረተሰብ ክፍሎች ለምሳሌ ኢትዮጵያ መልቲካልቸራል አገር ናት። ግን ብዙ የኤትኒክ ግሩፕስ ትምህርት ስርዓት ውስጥ ማርጂናላይዝድ ሆነው ነበር። ሴቶች ማርጂናላይዝድ ሆነው ነበር። እነዚህን ችግሮች ለመቅረፍ ከጀርመን የልማት ድርጅት ከጂአይዘድ ጋር የትምህርት ደረጃ ለማሳደግ በሚደረገው አካሄድ ከታች ከመዋል ህጻናት ጋር ቢሰራ የተሻለ ውጤታማ አይሆንም ወይ በማለት ላቀረብኩላቸው ጥያቄ አምባሳደር ገነት ግንዛቤያቸውን ገልጸዋል። አንድ የማደርገው ጥናት አለ ከነሱና ከሳይንስ ቴክኖሎጂ ሚኒስትሪ ጋር። ይሄ ጥናት ምንድን ነው? ሴቶች ወደ ሳይንስ እንዲመጡ። እንግዲ አሁን ሀገራችን ዛሬ በዩኒቨርስቲ ውስጥ የሚገቡ ሰዎች ሰባዎቹ በሳይንስ ሰላሳዎቹ በሂዩማኒቲስ ብሏል ግን ስታቲስቲክሱን ስናየው ሴቶች ወደ ሳይንስ የሚመጡት ከ20 25 አይበልጡ አይ ቲንክ የትምህርት ጥራትን ከታች አሁን ለምሳሌ የትምህርት ፖሊሲው እንደወጣ ጊዜ ለአጸደ ህጻናት ብዙም ቅድሚያ አልሰጠም ምክንያቱም ጊዜ ያለፈባቸው ያልተማሩ ብዙ ባክሎግ ስለነበረ ቅድሚያ የሰጠ ነው ለአንደኛ ደረጃ ነበር አሁን ግን ያኛው እየተሟላ ሲሄድ ወደታች የወረዳ ዜሮ ክፍል የሚባሉ ሉ ሁሉ ተጀምሯል። ከታች ጀምሮ ልጆቹ በትምህርት እንክብካቤ እያደረጉ፣ ለነገሩ የትምህርት ጥራት በትምህርት ቤት ብቻም አይደለም፣ ኅብረተሰቡ ውስጥ ራሱ ከድህነት መውጣታችን፣ ከሚመገቡት ምግብ፣ ቤታቸው ላይ ከሚደረገው ነገር ሁሉ የተያያዘ ነው ህጻናት። ስለዚህ ግል ነው ከህጻናት መጀመር አለበት። ጌታቸው ተድላ ኃይለ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ።